የአድማጮች ማህደር። ጤና ይስጥልኝ። አድማጮች እንደምን ሰነበታችሁ? ይህ ከእናንተ አድማጮቻችን የደረሱንን መልእክቶችና ጥቆማዎች መልስን ለእናንተ አድማጮች ጆሮ የምናደርስበት ክፍለ ጊዜ ነው። አብራችሁን ሁኑ። አህመድ ከደቡብ ወሎ ቃሉ የዶቼ ቨለ ሬዲዮ እንዴት ናችሁ? ከአስር አመት በላይ በሬዲዮ አድማጭነት አፍቃሪያችሁም ነበርኩኝ። አሁን ላይ በቴሌግራም ከእናንተ ጋር በመቀላቀሌ በጣም ደስ ብሎኛል። ምንጊዜም ከእናንተ ጋር ነኝ ብለውናል አህመድ እናመሰግናለን። ሌሎቻችሁም ለእኛ መጽሐፍ ከፈልጋችሁ ቴሌግራም ላይ አት ዲ ደብሊው አምሃሪክ ቦት ብላችሁ አንድ ላይ ፈልጉን። ድልነሹ የተባሉ አስተያየት ሰጪ ከዶክተር ራሄል ባፌ ጋር የነበራችሁ ቆይታ ጥሩ ነው። በተለይ መጨረሻ ላይ በድፍረት የገዢውን ድርጅትና መሪ እውነተኛ መልክ በመግለጻቸው በጣም አመሰግናለሁ ብለዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሰብሳቢ ዶክተር ራሄል ባፊ አንድ ለአንድ በተሰኘው ዝግጅታችን ላይ ነበረ የቀረቡት። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቅርቡ ተቋሚ ፓርቲዎች አማራጭ ሀሳብ ከማቅረብ ይልቅ ከሳሽ ነበሩ ሲሉ መውቀሳቸውን ዶክተር ራሄል በጥብቅ ተቃውመዋል። ቃለመጠይቁ ያመለጣችሁ አድማጮች ካላችሁ ዶክተር ራሄል ባፊ ከተናገሩት ቀንጭበን እናሰማችሁ። ተቃዋሚ ፓርቲዎች ጋር ሀሳብ አለ ብልጽግና ጋር ግን ገዢው ፓርቲ ጋር ግን ባንኩም ታንኩም አለ፣ ስልጣኑም አለ የፈለጉትን ለማድረግ ሀሳቡ ግን፣ የሀሳብ ልዕላዊነት ያለው ግን ተቃዋሚዎች ጋር ነው፣ ኦፖዚት ነው። አበበ ከኢሊባቡር መቱ የላኩልን አስተያየት ደግሞ እንዲህ ይላል። የኮቴ ክፍያ ያስመረራቸው የከባድ መኪና ባለንብረቶችና አሽከርካሪዎች ብላችሁ የሰራችሁት ዜና ትክክለኛ ነው። ይህ የሚደረገው በማንኛውም የመኪና አይነት የሕዝብ ማመላለሻን ጨምሮ ነው። የምናገኘውን ገቢ በኬላና በትራፊክ ቅጣት ነው የምንጨርሰው። የኬላው ጥቅም ለሕዝብና ለመንግስት ሳይሆን ለግለሰቦች ኪስ ማደለቢያ ነው። ምክንያት እየፈጠሩ ገንዘብ መቀበል፣ የመኪና አሽከርካሪዎችን መቅጣት ነው ስራቸው። በገዛ ሀገራችን በገዛ ወገናችን እየተዘረፈን ነው ብለዋል የኢሊባቦሩ አድማጫችን። መምህር እንደክላመነው ከደቡብ ጎንደር ዞን እንዳቤት ወረዳ በቅድሚያ ሰላምና ጤና ይብዛ በደጃችሁ በጓዳችሁ በሚዲያችሁ። ይህንን ያልኩት ስለ ሰላም የምታደርጉት ጉልህ ሚና ተደማጭነታችሁን ዓለም አቀፋዊ እንዲሆን አድርጎታል። ምን የብቻ ፍቅር ታሲዛላችሁ። ለምሳሌ እኔ መምህር ነኝ። በእናንተ ፍቅር የያዘኝ ፍቅራችሁ የማረገኝ የምሽት አንድ ሰዓት የሬዲዮ ዜናችሁ ካለፈኝ ያመኛል። ሰላም ለሁሉም ይሁን ብለዋል መምህር እንደግ ለአስተያየቶ እርስን ውድ ዶቼ ቬለዎች አንድ በደል ደርሶብኝ ነው ብሬን አጭበርብረው በሉኝ ለሚመለከተው አካል እንድታሰሙልኝና ሌላው ህብረተሰብ እንዳይጭበረበር መልእክቴ በእናንተ በኩል እንዲተላለፍ ፈልጌ ነው ሲሉ ይጻፉልን አህመድ አደም ናቸው ከጎንደር ዝርዝሩን ራሳቸው እንዲነግሩን ደውለንላቸዋል የሆነውን በማብራራት ይጀምራሉ አዲስ አበባ ናቸው እነሱን ያለውት ጎንደር ነው በዚህ በፌስቡክ ነው የሚለቁት በቴሌግራም ነው ከዛ ያንን አየሁኝና አንድ ሺህ ብር የደንበኝነት ትከፍላለህ አሉኝ። ከፈልኩኝ። ከዛ ከፈልኩኝና ቆይቼ ደግሞ ሶስት ሺህ ብር ክፈል አሉኝ። ስልክ ቁጥሯን እንሰጣሃለን፣ ከአንተ ጋር እናገናኘሃለን፣ ስልኳን ትወስዳለህ፣ ስልክ እንሰጣታለን፣ እናንተ ትገናኛላችሁ አለችኝ። እሺ ብዬ ሶስት ሺህ ብር አስገባው፣ ከፈልኩ። ከዚያ ቀጠሉና ደግሞ ትንሽ ቆይት ብለው ደግሞ አስራ ዘጠኝ ሺህ ብር ትከፍላለህ አሉኝ። ኧረ አስራ ዘጠኝ ሺህ ብር አልከፍልም። እኛ ጋር የተነጋገርነው መጀመሪያ አንድ ሺህ ብር ክፈና ከልጆቹ ጋር የምትፈልጋትን ሴት እናገናኛለን አግብታ ወይ ካናዳ ወይም አሜሪካን የምትወስድ ነች ነው ያሉኝ። እውነት መስሎኝ ያንን ከፈሉ። ከዚያ በኋላ ግን መክፈል አልችልም፣ ሶስት ምላስ ወነቃ አላችሁ አልፈልግም፣ ብር የመልሱ ብላቸው አልመልስም ብለው ነው። እህትዋ እንደዚህ እናገናኛሃለን ሲሉህ እንዴት ምንም ነገር አልጠረጠርክም? እኔ ማ መቼ እንደ እንደዚህ ያደረጋሉ መቻ አልኩኝ። በኋላ ነው የጠረጠርኩኝ እንጂ አንድ ሺህ ብር ሶስት ሺህ ብር ከከፈልኩ በኋላ በኋላ አስራ ዘጠኝ ሺህ ብር ሲሉኝ ላ ቆም ብዬ ማሰብ ጀመርኩ። እነዚህ አጭበርባሪ መሆን አለባቸው። በቃ ቴሌግራም በሙሉ እነሱ ናቸው አሁን ይዘውት ያሉት በሙሉ አጠቃላይ እነዚህም አጭበርባሪ መሆን አለባቸው ብዬ ነው ከዚያ በኋላ ቆም ያልኩኝ። በገንዘብ ተከፍሏት ትወስደሃለች፣ አግብታ ካናዳ ትወስደሃለች ነው። እንደው ምን ያህል ገንዘብ የምትጠየቅ መስሎ ነው መጀመሪያ እዚህ ውስጥ የገባኸው? እኔም አንድ ሺህ ብር ለባልነት ክፈል ሲሉኝ ያችን አንድ ሺህ ብር ብቻ ተከፍሎ መሰለኝ መልሰው ደግሞ ሶስት ሺህ ብር ሲሉኝ እጥቆ ልስታቸው እየከፈልኩና አስራ ዘጠኝ ሺህ ብር ትጨምራለ ሲሉኝ ነው አጠቃላይ ስንት ሊሆን ነው ሀያ ሶስት ሺህ ብር ማለት ነው ያን ከፍዬ ደግሞ እኮ አሁንም ሌላ ጥያቄ ልጠየቅ ነው ደግሞ ብር ማለት ነው እንደገና ይሄ የተባለውን ኤጀንሲ ያው በፌስቡክ ወይም በቴሌግራም እንዳገኘኸው ነግረኛል ግን እዛ ላይ መጀመሪያ ከእነሱ ጋር እንዴት ተገናኘ አዲስ አበባ ድረስ ሄደ ወይስ በስልክ አረ አይደለም ጎንደሮኛ ነው በዚሁ በቴሌግራም ነው በቴሌግራም ብቻ ነው እንጻጻፋለን ጽሁፍ ይልኩልኛል እኔም ጽሁፍ መልሼ ልክላቸዋለሁ የኔ ያክል ብር አስገባሉ አስገባሁኝ በቴሌግራም ብቻ ነው የምንጻጻፈው በጽሁፍ ነው እንጂ በድምፅም አልተነጋገራቸውም የለም በድምጽ የለም በጽሁፍ ብቻ ነው ማታ አይደል ገብተሽ ብታያቸው እኮ ጉርት ያለሽ እኮ ይህን መልከኛ መልከኛ ሴት ሙስሊምንም ክርስቲያኑንም ዝም ብለው ፎቶ አንስተው አንስተው ይለቁልሻል። እውነት ይመስለዋል ይሄ ሰው በቃ እንደኔ ብዙ ሰው ተመልቷል ማለት ነው። እናንተ መቼም የህዝብ ድምፅ ስለሆናችሁ እንዲያው የሚደረገውን ስራ ተመልከቱትማ። እኔን ያየ ይቀጣ ነው፣ ሌላ ሰውም እንዳይበላ ብዬ ነው ወደ እናንተ ጽፌ የላኩት እህትዬ። እሺ በጣም እናመሰግናለን አህመድ አደም ይህንን ለአድማጭ ለማካፈል ስለወደዱ ሽ እናትዬ ን አመሰግናለው። በረካ ሁኑ ኑሩልኝ፣ እናቶች። አህመድ አደም ከአገናኝ ኤጀንሲው የተላከላቸውን ሁለት ወረቀቶች አያይዘው ልከውልናል። እኛም የሆነውን ለማጣራት ኤጀንሲው ቴሌግራም ላይ አህመድን ባገኘበት ስልክ ቁጥር በተደጋጋሚ ደውለን ለማግኘት ሞክረን ነበረ። ነገር ግን ጥሪውን የመለሰልን ሰው የለም። ለማንኛውም አህመድ ሌሎች ሰዎችን ባለማወቅ እንዳይታልሉ ተሞክሯቸውን ስላካፍሉን ከልብ እናመሰግናለን። ቀጣዩ አስተያየት አዲስ ምዕራፍ የተባሉ አስተያየት ሰጭ ናቸው። የጻፉት የተከብራችሁ ዶቼ ቬለዎች እንደምን አላችሁ? ከሁመራ አጠቃላይ ሆስፒታል ነው። ያው ድምፅ እንደምትሆኑ አምናለሁ። እንደሚታወቀው እንደ ሀገር የጤና ባለሙያ ዘርፈ ብዙ ችግሮችን እያስተናገድን እንገኛለን። እናም እኛ የወልቃይት ጸገዴ ሰቲት ሁመራ ዞን ባለሙያዎች ብዙ ግፍ ደርሶብናል። ከ2013 ዓ ም ከጦርነቱ በኋላ እስከ 2016 ድረስ ለአራት ዓመት ያህል ያለ ትርፍ ሰዓት ክፍያ እየሰራን ቆይተናል። ያም ሲሆን ሀገሩ በጦርነት ተጎድቷል ብለን በየጊዜው ደሞዛችን ሲቆረጥ ያለ ትርፍ ሰዓት ክፍያ ምንም ብለን አናውቅም። አሁን ግን 2017 ዓ ም ከገባ እስከ ህዳር ወር ድረስ የትርፍ ሰዓት ክፍያ ቢከፈለንም ከዛ በኋላ ግን ሊከፍሉን አልቻሉም፣ በማለት የሚመለከተው አካል ክፍያውን እንዲቀጥል ጸሐፊው ይጠይቃሉ። ደግሞ የአዲስ አበባው ደንበኛችን ፋሲል ወደ ላኩልን አስተያየት እንለፍ። ሰሞኑን የሁዳዴ ጾም ሊጀምር አይደል? ከዛሬ ሶስት ዓመት በፊት ጀምሮ መቼ ይሆን ጥሬ ስጋ የምትጋብዘን እያሉ መቆሚያ መቀመጫ ያሳጡኝን ሁለት ወዳጆችን፣ አይ ከዚህ በላይ እሺ እያሉ ግብዣ ማቆየት ግፍ ይሆናል ብዬ በማሰብ እነሱን ይዤ በእነሱ ምርጫ፣ በእኔ ከፋይነት ተስማምቼ አንድ ስመጥር ከሆነ ስጋ ቤት ይዣቸው ዘው ብለን ገባን። በዚህ ኑሮ በጦዘበት እና ዋጋ ሰማይ በነካበት አዲስ አበባ የሚገኝ ስጋ ቤት ውስጥ ሰው እስከ አፍንጫው ሞልቶ፣ ጥሬ፣ ጥብስ፣ ጎረድ ጎረድ፣ ክትፎ፣ ወዘተ በተለያዩ መጠጦች ያወራርዱታል። ይህኔ ታዲያ እኔም የሁላ ሰው እውን ድግስ ተጠርቶ ነው ወይስ ከፍሎ የሆን የሚመገበው ብዬ ፈዝዤ ቀረው። ላፍታም ያህል እነዚያ በኢኮኖሚክስ የተማርኳቸው የነፍስ ወከፍ ገቢ፣ የድህነት ምጣኔ፣ የዜጋው የመግዛት አቅም ወዘተ ተብለው ለሀገራችን የተሰጡትን ዝቅተኛ ቁጥሮች ተጠራጠርኳቸው። በትዝብቲም በትምህርት ቆይታዬ ወቅት እነዛ ፕራይስ ኤላስቲሲቲ ኦፍ ዲማንድ ወይም ዋጋቸው እየጨመሩ ሲሄዱ የፍላጎት መጠኑ በአማካይ እንዴት ይቀየራል እየተባለን ከተማርናቸው ምርቶች መካከል የስጋ ውጤቶች ኢትዮጵያ ውስጥ እንደማይመደብ አረጋገጥኩኝ። እናም የስጋውንና ተከታዩን ሂሳቡን ቀድሜ በማስላት የአመታቴን ስልት በመንደፍ ከቀረበ በኋላ ብሉልኝ ጉረሱልኝ በሞቴ የሚለውን አጉል ባህል አስወግቼ የጉርሻ ጥቅልሉን በጠፍደር ርቤ የአጎራርስ ሩጫዬን ዙሩን አክርሬ ተጋባዦችን በሚያስገርም መልኩ ዳግም ጋብዘን እንዳይሉ አሳማኝ በሆነ መልኩ በጉርሻ ናዳ የምሳ ፕሮግራሙን ጨረስኩት። ምንም እንኳን መጨረሻ የከፈልኩት ሂሳብ ወገብ ዛላይን ቢቆርጠውም ቀደም ብዬ የሰራሁት የማካካሻ ጉርሻ ወገብ ይንጠግኑት በሰላም ቢሮ ገብቻለው። በነገራችን ላይ የብልጽግና ካሬዎች እና አንዳንድ ከውጭ ሀገር የመጡ የምጣኔ ሀብት ባለሙያዎችን የሚያስጎበኟቸው ስጋ ቤቶችንና በመብራት ሜካፕ የተንቆጠቆጠችውን የኮሪዶር ልማት ውጤት የሆነችውን ከፊል አዲስ አበባን ብቻ ይሆን? ከዚያም ባለሙያዎቹ አዲስ አበባ ውብ ነዋሪዎቹ የደላቸው ከተማዋ ምንም አይነት የኢኮኖሚ ችግር የላትም ብለው በውሸት የተሞላ ሪፖርት ያቀርባሉ በነገራችን ላይ እነዚህም ቦታዎች ብቻ በማየት መላ የአዲስ አበባ ነዋሪዎች ህይወትን መናገር ይቻል ይሆን ብለዋል ፋሲል ቀጣዩን አስተያየት የላኩልን ስም አልገለጹም ከአስተያየታቸው ጡረተኛ እንደሆኑ መገመት ይቻላል። ለመንግስት ሰራተኞች ቢያንስ ትንሽ ደሞዝ ተጨምሮላቸዋል። አገራቸውን አገልግለው በእድሜ በጤና በኑሮ ውድነት የሚፈተኑ ጡረተኞች ግን ምንም አይነት ጭማሪ አላገኙም። በስቃይ እንዲኖሩ ተፈርዶባቸዋል። አቤቱታቸው ሰሚ አላገኝም። ከዚህ በፊት ለመንግስት ሰራተኞች ይጨመርላቸው ነበረ። የኢትዮጵያ የጡረታ ክፍያ እጅግ በጣም አነስተኛ መሆኑ ይታወቅ፣ ብለዋል ጸሐፊው። እንግዲህ አድማጮች ለዚህ ክፍለ ጊዜ የተመደበልን ጊዜ እየተገባደደ ነው። አስተያየት፣ ጥቆማ ወይም የአፋልጉኝ ማስታወቂያ ካላችሁ ጻፉልን ወይም ደውሉልን። አድራሻችን በፖስታ ቤት ዶችቨለ አማሪክ ሰርቪስ 53110 ቦን ጀርመኒ ነው። ኢሜይል ልትልኩልን ከፈለጋችሁ አማሪክ አት ዲ ደብልዩ ዶት ኮም ነው አድራሻችን። የድምፅ መልእክት መቀበያ ስልክ ቁጥራችን ደግሞ 0049228429164995 ነው። ልደት አበበ ነኝ። መልካም ሳምንት።